ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ጤና ይስጥልን ክቡራትና ክቡራን አድማጮች እንደምን አመሻችኋል? ይህ ከሰኞ እስከ ዓርብ በየዕለቱ ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በ1431 መካከለኛ ሞገድ የሚተላለፍላችሁ ፕሮግራም ነው። ለዛሬ ሐሙስ ሰኔ 17 ቀን 2007 ዓ ም የተዘጋጁ ልዩ ልዩ ቅንብሮችን ይዘናል። አብራችሁን አምሹ። አስተናጋጅ ሰለሞን ክፍል ይሆናለሁ። ፕሮግራሙን ጽዮን ግርማ ትመራለች። አሁን የሰዓቱን ዋና ዋና የዓለም ዜና ከሰሎሞን አባተ እንስማ። ጤና ይስጥልን ክቡራትና ክቡራን እንደምናመሻችሁ። ደቡብ አፍሪካ ከዓለም አቀፉ የወንጀል ፍርድ ቤት አባልነት ልትወጣ እንደምትችል አስታወቀች። ይህ ማስፈራሪያ የወጣው የሱዳኑ ፕሬዚደንት ኦማር ሐሰን አልበሺር በተመሠረተባቸው የጅምላ ፍጅት ክስ እጃቸው እንዲያዝ ፍርድ ቤቱ ያወጣውን ማዘዣ ደቡብ አፍሪካ ተፈጻሚ ባለማድረጓ በተነሳው ውዝግብ ምክንያት ነው። የደቡብ አፍሪካ መንግሥት ቃል አቀባይ ጄፍ ራዴብ ዛሬ ከተካሄደ የካቢኔው ስብሰባ በኋላ በሰጡት መግለጫ ከፍርድ ቤቱ አባልነት የመውጣቱ ውሳኔ የመጨረሻው እርምጃ እንደሚሆን ጠቁመው በቅድሚያ ግን በቅድሚያ ግን ፍርድ ቤቱን ያቋቋመውን የሮማ ድንጋጌ መንግስታቸውን እንደሚፈትሽና እንደገና እንደሚገመግም አመልክተዋል። የኒጀር ወታደሮች በምድርና በአየር ባካሄዱት ዘመቻ 15 የቦኮ ሃራም ተዋጊዎችን መግደላቸውንና 20 መያዛቸውን የሀገሪቱ ጦር አስታወቀ። በጥቃቱ እርምጃ ብረት ለበስ ተሽከርካሪዎችና 26 ሞተር ብስክሌቶች መውደማቸውን የመከላከያ ሚኒስቴሩ ያወጣውና በሀገሪቱ ራዲዮ ትናንት ምሽት ላይ የተነገረው መግለጫ አስታውቋል። ቦኮ ሐራምን ከአካባቢው ለማጥፋት በሚል እየተካሄደ ባለው የምዕራብ አፍሪካ መንግስታት ጥምረት ውስጥ ኒጀር ቁልፍ ሚና እየተጫወቱ ከሚገኙት ሀገሮች አንዷ ነች። የእስላማዊ መንግስት ቡድን ተዋጊዎች ሶሪያ ውስጥ ዛሬ አዲስ ጥቃት ከፈቱ። ጥቃቱ የተከፈተው በኩርዶች በተያዘችው ኮባኔ ከተማ ላይ ሲሆን በአብዛኛው የኩርዶች ከተማ የሆነችውን ሐሳካንም ለመያዝ በመንግሥት ቁጥጥር ስር ባሉ ግዛቶች ውስጥ እየገፉ መሆኑ ተዘግቧል። የእስላማዊ መንግሥት ቡድን ተዋጊዎች ባለፉት ተከታታይ ሳምንታት ከኩርድ ኃይሎች ጋር ባካሄዷቸው ውጊያዎች ተከታታይ ሽንፈቶች ሲያጋጥሟቸው እንደቆየ ይታወቃል። አይሲል የኮባኒውን ጥቃት ዛሬ የጀመረው በቱርክና በሶሪያ ድንበር ላይ ባደረሰው የአጥፍቶ ጠፊ ፍንዳታ ነው። በዛሬው ውጊያ ብዙ ቁጥር ያለው ሰው መገደሉንና መቁሰሉን የሶሪያ የሰብአዊ መብቶች ቃፊር የሚባለው ቡድን አመልክተዋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጃን ኬሪ ነገ ወደ ኦስትሪያ ዋና ከተማ ቪየና ይበራሉ ምክንያቱ ከኢራን ጋር በተያዘው የሀገሪቱ የኒውክሌር መርሃ ግብር ላይ ስምምነት ለመፈራረም የተቆረጠው ቀነ ገደብ የሚያበቃው የፊታችን ማክሰኞ በመሆኑ ከዚያ በፊት መካሄድ ያለባቸው ንግግሮች ለማጠናቀቅ እንደሆነ ተገልጿል። የኢራን ዜና አገልግሎት ኢርና ዛሬ ባወጣው ዘገባ የመጨረሻዎቹን ድርድሮች ለማካሄድ ሚስተር ኬሪና የኢራኗ አቻቸው ጃቫድ ዛሪፍ ከነገ በስተያ ቅዳሜ ይገናኛሉ። የኢራን የበላይ መሪ አያቶላ አሊ ኻሜኔ ባለፈው ሚያዝያ ከተደረሰው የቅድሚያ ስምምነት አንዳንድ ነጥቦች በማፈግፈጋቸው ምክንያት ምናልባት ቀነ ገደቡ እንዲራዘም ሳይጠየቅ አይቀርም እየተባለ ነው። ሰሜን ኮሪያና ደቡብ ኮሪያ የኮሪያን ጦርነት 65ኛ ዓመት ዛሬ ዘክረው ውለዋል። የኮሪያው ጦርነት የተጀመረው ልክ የዛሬ 65 ዓመት በዛሬው ዕለት ሲሆን በጦርነቱ ውስጥ በሚሊዮኖች የሚቆጠሩ ሕይወቶች ጠፍተዋል። ሁለቱ ሀገሮችም ከጦርነቱ በኋላ እስከ ዛሬ በዘለቀ ሁኔታ ሙሉ በሙሉ ተለያይተው ሁለት ሀገር ሆነዋል። በደቡብ ኮሪያ ዋና ከተማ ሶል ላይ በተከናወነውና ሶስት ሺህ የሚሆኑ አርበኞች፣ የመንግስት ባለስልጣናት እና ሌሎችም ዜጎች በተገኙበት ስነ ስርዓት ላይ የሀገሪቱ ጠቅላይ ሚኒስትር ሆዋንኪዮአ ባደረጉት ንግግር የኮሪያ ልሳነ ምድር ዛሬም መረጋጋት እንደራውቀው ነው ብለዋል። ዩናይትድ ስቴትስን በመራገም በተካሄደው የሰሜን ኮሪያ ዝክር ላይ ደግሞ የሀገሪቱ ብሔራዊ የመከላከያ ኮሚሽን ባወጣው መግለጫ ለያኔው ጦርነት ተጠያቂዋ አሜሪካ እንደሆነች አመልክቶ እነዚያን የወዳደሉ የዩናይትድ ስቴትስ አራዊት ኢምፔሪያሊስቶች ለመበታተን ዓለም በአንድ ላይ ማበር አለበት ብሏል። ጦርነቱ ሰኔ 18 1942 ዓ ም ሲጀመር በኢትዮጵያ የዘመን አቆጣጠር መሆኑ ነው። ቻይና የሰሜን ኮሪያን ኃይሎች የደገፈች ሲሆን አሜሪካና አበሮቿ ደግሞ ከደቡብ ኮሪያ ጎን ቆመዋል። ጦርነቱ ከሦስት ዓመት በኋላ ሲቆም የሰላም ስምምነት ባለመፈረሙ ሁለቱ ሀገሮች ዘወትር በጦርነት ሁኔታና ተጠንቀቅ ላይ እንዳሉ እነሆ 65 ዓመታት ተቆጥረዋል። ከሁለት ዓመታት በፊት በቦስተን ማራቶን ላይ ጥቃት ካደረሱት ወንድማማቾች ታናሹ በሆነው ጆሃር ሳርናየቭ ላይ ትናንት የሞት ፍርድ ከመተላለፉ በፊት ስለደረሰው ጉዳት ስላደረሰው ጉዳት ይቅርታ ጠይቋል። ታላቅ ወንድሙ ታሜርላን ሳርናየቭ በዚያው ሰሞን በተደረገው የአድን ዘመቻ መገደሉ ይታወሳል። የዜናው ሰዓት አበቃ። ከቀሪ ዝግጅቶቻችን ጋር አብራችሁን እስከ ምሽቱ አንድ ሰዓት ተኩል ቆዩ። ሰሎሞን አባተ ለዜናው አመሰግናለሁ። ከምሽቱ 3 ሰዓት በ19 በ22 ና በ25 ሜትር ባለ አጭር ሞገድ ስርጭታችን ከተጨማሪና ሰፋ አካሉ ዜናዎች ጋር ይመለሳል። ይህ በ1431 መካከለኛ ሞገድ በአማርኛ የሚተላለፍላችሁ የአሜሪካ ድምፅ ራዲዮ ጣቢያ ስርጭት ነው። አሁን ወደ መጀመሪያው ዝግጅት እናልፋለን። የዕለቱ አብይ ርዕስ የኢትዮጵያ አየር መንገድ የጀመረውን አዲስ በረራ ምክንያት በማድረግ ወደ አዲስ አበባ የመጣው የሎስ አንጀለስ የልዑካን ቡድን ከአዲስ አበባ የንግድ ምክር ቤት ጋር የመግባቢያ ሰነድ ተፈራርሟል። የአውሮፕላን በረራው መጀመር በዩናይትድ ስቴትስ ትልቁን የካሊፎርኒያ ምጣኔ ሀብት ከኢትዮጵያ ጋር ለማገናኘት ፋይዳ ይኖረው ይሆን? እስክንድር ፍሬው ከአዲስ አበባ በልኡካኑ ቡድን ጉብኝት ላይ ዝርዝር ዘገባ ደርሶናል። ባለፈው 2014 ብቻ 44 ሚሊዮን ሰዎች የጎበኟት፣ በዚሁ ዓመትም ከ57 ቢሊዮን ዶላር በላይ የኢኮኖሚ እንቅስቃሴ የታየባት፣ በርካቶች ለጉብኝት የሚመርጧት የሆሊውዷ ሎስ አንጀለስ የኢትዮጵያ አየር መንገድ ቀጣይ መዳረሻ ሆናለች። አየር መንገዱ የጀመረውን በረራ አስመልክቶ ወደ አዲስ አበባ የመጣው የልኡካን ቡድንም ነው ሎስ አንጀለስን የማስተዋወቅ ዝግጅት በሸራተን አዲስ ያካሄደው። በስፍራው ለተገኙት የመገናኛ ብዙኃን ባለሙያዎችና ሌሎች እንግዶችም በምስል ጭምር የተደገፈ ገለጻ ተደርጓል። ከሎስ አንጀለስ የከንቲባ ጽህፈት ቤት፣ ከቱሪዝም ቦርድ፣ ከአውሮፕላን ማረፊያው ኃላፊዎች እንደዚሁም ከንግዱ ማህበረሰብ የተውጣጡ ስምንት ሰዎች በልኡካን ቡድኑ ውስጥ ተካተዋል። ከልኡካን ቡድኑ አባላት አንዱ የሎስ አንጀለስ የንግድ ምክር ቤት ዓለም አቀፍ ተቀዳሚ ምክትል ፕሬዚዳንት ካርሎስ ቫልደራማ የጉብኝታቸውን አላማ ለቪኦኤ አብራርተዋል። እዚህ ከመጣንባቸው ምክንያቶች አንዱ አንተም እንደምታውቀው የኢትዮጵያ አየር መንገድ ከትናንት በስቲያ ሰኞ ወደ ሎስ አንጀለስ በረራ መጀመሩ ነው። እለቱ በሁለቱ አገሮች ታሪክ የኢትዮጵያ አየር መንገድ ለመጀመሪያ ጊዜ ሎስ አንጀለስንና አዲስ አበባን ያገናኘበት ነው። ይህ ለእኛ አስፈላጊ ነው፣ ምክንያቱም የኢትዮጵያ አየር መንገድ በአፍሪካ ከሚገኙ ታላላቅ አየር መንገዶች አንዱ መሆኑን እናውቃለን። ስለዚህ የዚህ አየር መንገድ በሳምንት ሶስት ቀን ከኢትዮጵያ ወደ ሎስ አንጀለስ መብረር መጀመሩ ለእኛ ከኢኮኖሚ አንጻር ጠቃሚ ነው። ከዚህ በተጨማሪ ግን አነስ ያለ የንግድ ልኡካን ቡድን በማምጣት ከመንግስት የሥራ ኃላፊዎችና የንግድ መሪዎች ጋር ተነጋግረናል ብለዋል ባልደራማ። ከአዲስ አበባ የንግድና ዘርፍ ማህበራት ምክር ቤት ጋርም የጋራ የመግባቢያ ሰነድ መፈራረማቸውን ገልጸዋል። የጋራ መግባቢያ ሰነድ የተፈራረምነው የአዲስ አበባ የንግድ ምክር ቤት በአገሪቱ ካሉ ትልቁ መሆኑን በመገንዘባችን ነው። ልክ እንደኛ ሁሉ በቀጥታ አነስተኛና መካከለኛ የንግድ ተቋማትን ይወክላል። የእኛ ዓላማ አባሎቻችን እርስ በርስ መተዋወቅ እንዲጀምሩ ነው እና በጋራ የበለጠ የንግድ ሥራ መሥራት እንዲችሉ ድልድይ መሆን ነው። ይህ ደግሞ በአዲስ አበባና በሌሎችም የአገሪቱ አካባቢዎች ለኢኮኖሚ እድገት ያለው አቅም ከፍተኛ መሆኑን ከመረዳታችን የመነጨ ነው። በመሰረተ ልማት ግንባታ፣ በትምህርት፣ በኃይል፣ በቤቶች ግንባታና በሌሎችም ዓለም አቀፍ ንግድ ማለት ምርቶችንና አገልግሎቶችን መሸጥ ብቻ እንዳልሆነም እንረዳለን። መረጃ መለዋወጥንም ጭምር ያካትታል። በጋራ የመግባቢያ ሰነድ ላይ ልናደርግ የምናስበው ይህንኑ ነው፤ የበለጠ የንግድና የኢኮኖሚ መረጃዎችን መለዋወጥ። ከልኡካን ቡድኑ አባላት አንዱ የሆኑት ትውልደ ኢትዮጵያዊው ሳምሶን መንግስቱ በትልቅነቱ በዩናይትድ ስቴትስ ሁለተኛ በዓለም ደግሞ አምስተኛ የሆነው የሎስ አንጀለስ አውሮፕላን ማረፊያ ምክትል ስራ አስፈጻሚ ዳይሬክተር ናቸው። የአሁኑ የልኡካን ቡድን ጉዞ የመጀመሪያና የንግድ እድሎችን ለማጥናት በር የሚከፍት እንደሆነ ይናገራሉ። እንግዲህ ዋናው የዚህ አዲስ ፍላይት መጀመሩ ጥሩ ነው። የሚቀጥለው እንግዲህ ምን አይነት የንግድ እድል አሉ ብለው ለማጥናት አንደኛው ለማጥናት ነው። የሀገሪቱ ሁኔታ ይመቻል ወይ፣ ምን አይነት ንግድ ውስጥ መሰማራት እሱን ለመጀመር ነው። ይሄ መጀመሪያው ነው። ከዚህ እንግዲህ ይቀጥላል። እርስዎ እንግዲህ አብረዋቸው ነበሩ፣ ከአዲስ አበባ ንግድ ምክር ቤት ጋር የመግባቢያ ሰነድ ሲፈራረሙ ይመስለኛል። ምንድን ነው በአጠቃላይ በሉካም ቡድኖ አካባቢ ያለው መንፈስ አሁን ይህን ከማስቀጠል አንጻር አሁን የተፈጠረውን ግንኙነት ከማስቀጠል በጣም የተንቀሳቀሰ ይመስለኛል። በተለይ በሎስ አንጀለስ ያለው የኢትዮጵያ ኮሚኒቲ በጣም ይህንን የሚፈልገው ነበረ። እዚህም ኢትዮጵያን ኤርላይንስ ነገሩን በደንብ አስተዋውቆ ስሜት እንደሚገፋፋ ተስፋ አለን እና ሰክሰስፉል ይሆናሉ ብለን ነው የምንገምተው። የልዑካን ቡድኑ አባላት እንዳሉት የአሁኑ የአዲስ አበባ ቆይታቸው የመጀመሪያ ጉዞ የመጀመሪያ ጥናት ነው። ምናልባት ወደፊት ግን በርካታ አባላት ያሉት የልዑካን ቡድን ሊመጣ እንደሚችል ጠቁመዋል። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ። ቀጣዩ ኢትዮጵያውያን በአሜሪካ። በአዲሱ አበባ ኢትዮጵያውያን ከመጪው እሁድ ጀምሮ ለአንድ ሳምንት እዚህ ዋሽንግተን ዲሲ አካባቢ ይገናኛሉ። ከካናዳ፣ ከአውሮፓ፣ ከኢትዮጵያም ጭምር ይሰባሰባሉ። በሰሜን አሜሪካ የኢትዮጵያውያን ስፖርትና ባህል ፌዴሬሽን ዓመታዊ በዓሉን ዚዲሲ አካባቢ ስለሚያከብር መንስኤው መገናኛው ምክንያቱ ያ ነው። ታዲያ ይሄ የስፖርት ስብስብ ሌሎች በርካታ ስብስቦችንና ግንኙነቶችን እየፈጠረ ነው። በማህበራዊ ጉዳዮች፣ በፖለቲካ፣ በሃይማኖት ዘተረፈ ለሚገናኙ ኢትዮጵያውያን ሰበባቸው አገናኛቸው ይኸው የስፖርት ፌዴሬሽን ነው። በዚሁ መሠረት ከየስቴቱ የሚመጡትን የኢትዮጵያውያን ማኅበረሰብ ማዕከሎችና የሃይማኖት ተቋማትን የሚያገናኝ አዘጋጆቹ እንደሚሉት በዐይነቱ የመጀመሪያ የሆነ አገር አቀፍም ይሉታል ጉባኤ የዛሬ ሳምንት ሰኔ 24 ቀን ወይም ጁላይ 1 እንደ ፈረንጆቹ አቆጣጠር ይካሄዳል። ቦታውም ዩኒቨርሲቲ ኦፍ ሜሪላንድ የስብሰባ አዳራሽ ነው። አዘጋጁ በእንግሊዝኛው ምሕፃረ ቃል ዲ አር ኢ ኤ ኤም ድሪም የኢትዮጵያውያን ኮንሶርቲየም በአማርኛ የኢትዮጵያውያን ማኅበረሰብ ድርጅቶች የሰሜን አሜሪካ የወልቤትስ ይባላል። ምንድን ነው እሱ አላማውስ? በዩናይትድ ስቴትስና በካናዳ የሚገኙ የማኅበረሰብ ማዕከሎችን በአንድነት የሚያስተዳድር የሚያስተባብር ወይስ ምን? ሌሎች ጥያቄዎችንም እያነሳሁ ከዋና ጸሐፊው ጋር ተወያይቻለሁ። ዶክተር ሚካኤል አጎናፍር ይባላሉ። አመሰግናለሁ ዶክተር ማይክ፣ እስቲ ከዓላማውን ጀምር እንቅስቃሴ ከተጀመረ አንድ ሁለት ዓመት የሞላው ሲሆን የተለያዩ ኢኒሼቲቮችን ወይንም የጋራ የሆኑ የማህበራዊ ግልጋሎትን የሚሰጡ ተቋሞች ሲቋቋሙ ሰንብተዋል። በተለያዩ የአሜሪካን ክፍለ ግዛቶች የኮሚኒቲ ሴንተር ወይንም ማዕከሎች አሉ። ከዚህ በተጨማሪ ደግሞ የሃይማኖት ድርጅቶች አሉ። ሁነኛ የሆነ ጠንካራ የህብረተሰብ ድርጅት ግን ሊያሰጡት የሚችሉትን ጥቅሞች ያገኘን አይደለንም የሚሉ ብዙ ክፍሎች ስለነበሩ የዛሬ ሁለት አመት ይህንን እንቅስቃሴ ስናደርግ እስቲ የተለያዩትን ድርጅቶች የሚያቀራርብ የጋራ የሆነ መድረክ ፕላትፎርም፣ መፈጠር የተሻለ አማራጭ ነው፣ ተጨማሪ ድርጅቶችን ማቋቋም ሳይሆን ያሉትን የሚያቀራርብ የጋራ መድረክ ቢኖር ለሁሉ ነገር ምቹ ነው የሚል ሀሳብ አላቸው። በተለይ ልምድ ያላቸው ይሄንን እንቅስቃሴ ከጅምሩ ሲያበረታቱ የነበሩ ሰዎች የጋራ የሆነ ትብብር ማበጀት አለባቸው የሚለው ነገር ስላመዘነ ነው ይሄንን ድርጅት ማደራጀት የጀመርነው። ከአመት በላይ አስቆጥሯል እንግዲህ ከተመሰረተ። አትራፊ ያልሆነ ከፖለቲካና ከሃይማኖት ነፃ የሆነ ቅርርብ ለመፍጠር ነው በድርጅቶች መሀል። ይህን የወልቤት ወይም የጋራ ስታስቡ ግን፣ ቅድም እንዳሉት አሁን በየስቴቱ ወይም በየክፍለ ግዛቱ የኢትዮጵያ ማህበረሰብ ማዕከሎች አሉ። አሁን ዲሲ አካባቢ እንኳን ሶስት አራት አሉ። ምን ይሰራሉ? ተገቢ ነገር ሰርተዋሉ ሌላ ጉዳይ ነው ግን፣ ሁሉም የየራሱ አላማ የተቋቋመበት አላማ ስላለው እንዴት አድርጋችሁ ነው የምታሰባስቧቸው? የሃይማኖት ተቋማትም ብለዋል ይጨምራል። እንደ ሃይማኖቶችን በነገራችን ላይ በመሰረት የጋራ ፕላትፎርም ስለሆነ በተወሰነ የማህበራዊ አገልግሎቶች ላይ ሃይማኖት ተቋሞችን ቢሆኑ ለምሳሌ ስለ ወጣት፣ ስለ አዛውንት የመሳሰለ ወይንም ስለ ጤና የመሳሰለ ፍላጎቶች ባሉባቸው ቦታዎች ላይ ይሄ የካፓሲቲ ቢልዲንግ ኢንስቲቱሽን ስለሆነ አቅፍም ለማለት ያዳግታል። ዋናው ምንድን ነው እያንዳንዱ ከሰላሳ በላይ የሚደርስ የኢትዮጵያ ማህበራዊ የማህበረሰብ ተቋሞች አሉን። በየስቴቱ ያሉትን ጨምሮ ዲሲ አካባቢ አምስት የሚደርሱ አሉ። ግን ሁሉም የተለያየ አቀራረብ ቢኖራቸውም ግልጋሎታቸው በአብዛኛው ተመሳሳይ ነው። ማህበረሰቡን በማህበራዊ አገልግሎት ማጠናከር ነው። ቢያንስ በእኛ ግምት በወጣቶች ዙሪያ ሁሉም ሰው ፍላጎት አለው። የወጣት ልማትን የወጣት ወደ ወጣቶቹ እንሄዳለን። ግን አሁን ቀደም ሲል እንደጠየቅኩት ወይም እዚህ በራሪ ወረቀታችሁ ላይ እንደማየው ግን የኢትዮጵያውያን ማህበረሰብ ድርጅቶችን ነው የምታሳተፉት የምታሰባሰቡትና አሁን የሃይማኖትም ሊገባ ይችላል ብለውኛል። መልካም ግን ምን ያህል መቀራረብ ይኖራል? ሁሉም የየራሱ ደንብና ስርዓት አለ የተቋቋመበት። የሃይማኖቶቹንም ስናየማ እንደውም ፈጽሞ የተለየ ነው ከማህበረሰብ ማዕከል አሰራርና እንዴት አድርጋችሁ ነው እነዚህን የሁሉንም ዓላማ አጣጠማችሁ አንድ የጋራ ማዕከል የምትፈጥሩት? እንደ አካሄዱን ነው ምለው ኮንሶርቲየም የተባለበትን ምክንያት ለዛ ነው። ምናልባት የአማርኛው አጠቃቀም የወልቤት የሚለው ከታወቀው ደራሲና ባለቅኔ ጸጋዬ የተወሰደ ቢሆንም ሀሳቡ በኮንሶርቲየም ደረጃ ድርጅቶች ሲደራጁ ሁሉም የተቋቋመበትን ዓላማ ይዞ በተወሰነ ጉዳዮች ላይ የትብብር መድረክ ማበጀት ነው። የጋራ የሆኑ ጉዳዮች ላይ ትብብር መድረክ በማበጀት አልፎ አልፎ በሚኖሩ የጉባኤ ወይንም የአወቃቀር ዝግጅቶች የትብብርና የጋራ አካሄዶችን የመፍጠር ጉዳይ ይሆናል ስለዚህ እያንዳንዱ የተቋቋመበትን ዓላማ አይስትም። ስራውንም የሚያቆምበት ምክንያት የለም። የሚያዋህድ ድርጅትም አይደለም በመሰረቱ። ነገር ግን መሰረታዊ የሆኑ የኅብረተሰቡ ማህበራዊ ፍላጎቶች የተባሉ ሁሉም በጋራ የሚያምንባቸው ጉዳዮች ላይ የጋራ መድረኮች ይኖሯቸዋል፣ የጋራ ኦፊሶች ይኖሯቸዋል። የወልቤት የሚያሰኘው ነገር ሁለት አይነት ግንዛቤ ያለው አንዱ ቁሳዊ ተፈጥሮ ምንድን ነው? በየቦታው የጋራ የሆነ የማህበራዊ ግልጋሎት መስጫ ህንጻ የመፍጠር ጉዳይ ነው። እያንዳንዱ የተቋቋመ ድርጅት የራሱ ህንፃ የመኖር ሁኔታው እጅግ ፋይናንሻሊ ፊዚብልም ስለማይሆን አንድ የግልጋሎት ማዕከል ቢኖረን በጋራ የምንገነባው አብረን መጠቀም እንችላለን የሚል ግምት አለን። ይሄ እንግዲህ በህንፃና በግንባታ ደረጃ ያለውን ነገር ነው። ሁለተኛው ደግሞ እነዚህ ድርጅቶች ትስስር ያስፈልገዋቸዋል በተወሰነም ጊዜ በአመትም የተወሰነ ጊዜ አሁን እንደምናደርገው በመቼው ጁላይ ላይ ድርጅቶቹን በአንድ ቦታ ላይ በማምጣት የልምድ ልውውጥ እንዲያደርጉ ጠንካራ የስራ ልምድ ያለበትን ቦታ እንዲህ አይነት ካልተለመደበት ቦታ ጋር ማገናኘት ትስስር መፍጠር ነው አላማው እና በእርግጥም ማዋሃድ የሚል አይነት ግንዛቤ ስለማይሆን ድርጅቶች የቋቋሙበትን እንትን አይስቱ ዝግጅቱን ከጀመራችሁ መሰናዶ ከጀመራችሁ ቅድም እንደገለጡ ሶስት መጥቷል ለምን ዘገያችሁ አሁን የዛሬ ሳምንት የመጀመሪያውን ጉባኤ ልታረጉ ነው እንደመሰለኝ የዛሬ አመት ሰፕቴምበር ላይ ነው ምስረታ ጉባኤ ያደረግ ነው በዚህ በዲኤምቪ ወይም ዲሲ ሜትሮ ኤሪያ ላይ የቀረውን በሙሉ ደረጃ በደረጃ እያሳተፍን ለመምጣት ካለፈው እንግዲህ አሁን ዘጠኝ ወር ገደማ መሆኑ ነው ጥሪ አድርገናል። በዚህ በአሁኑ ደግሞ በመላው ኖርዘርን አሜሪካ ካናዳን ጨምሮ ያሉ የኮሚኒቲ ማህበራትን በመጋበዝ የመጀመሪያ ደረጃ ቅር መፍጠር ይጠይቃል። በአንድ ጊዜ ሰውን እና ድርጅቶችን ኑና በአንድ ላይ ግንባርን መፍጠር የሚባል አካሄድ መቼም ተግባራዊ ስለማይሆን የመጀመሪያው ደረጃ ትውውቅ የአሁኑ ኮንፈረንስ ወይንም ኮንቬንሽን በየአመቱ ፖርቱን ፌስቲቫል ተከትሎ እንዲህ አይነት ባህል ብናዳብር ቅርቡን ኦሬዲ መፍጠር ይቻላል። ግባችሁ እንግዲህ ቅድም እንደገለጡት በየስቴቱ ካናዳም ጨምሮ ያሉትን የኢትዮጵያ ማህበረሰብ ማዕከሎች ምን ያህል ሰርተዋል፣ ህብረተሰቡ የሚፈልገውን አሟልተዋል ወይ ብላችሁ መርምራችሁ በጋራ ቢሰራ ደግሞ አንድ ውጤት ያለው ነገር ይገኛል በሚል ነው። ለዚሁም ነው እንግዲህ ጁላይ አንድ ወይም ሰኔ ሀያ አራት የዛሬ ሳምንት ሰባ የምታደረጉት ግን፣ የስንቶቹን ይሁንታ አግኝታቸዋል ለዛሬ ሳምንት ጉባኤ? አድማጮች፣ ዝግጅት አላበቃም። ሁለተኛው ክፍል በሚቀጥለው ሳምንት ይቀርባል። አሁን ዲሞክራሲ በተግባር በኢትዮጵያ ባለፈው ግንቦት 16 ቀን በተካሄደው አምስተኛው ብሔራዊ ምርጫ ገዢው ፓርቲ ኢህአዴግ እስካሁን ይፋ ከተደረጉ ጊዜያዊ ውጤቶች መቶ በመቶ ማሸነፉ ተገልጿል። ይህን ለማድረግ ያስቻሉ አደረጃጀቶችና የፖለቲካ አምዶች ምንድን ናቸው? በዋሽንግተን ዲሲ ፍሪደም ሃውስ ተቋም ባለፈው ሳምንት ረቡዕ የተካሄደ አንድ ውይይት አጠቃላይ የኢትዮጵያን የፖለቲካ ሂደትና የተቋማት ነጻነትን የመረመረ ነበር። ገዢው ፓርቲ ኢህአዴግ መንግሥታዊና የምጣኔ ሀብት አቅሞችን በስፋት ተጠቅሞ ሕዝቡን የማደራጀት ብቃቱን ምሁራን ትንተና ሰጥተውበታል። በውይይቱ ከተሳተፉ መካከል ጋዜጠኛ ስመኝሽ የቆየ አንዷ ስትሆን ኢህአዴግ ምርጫ በተቃረበ ቁጥር ጋዜጠኞችን ማዋከቡ የተለመደ ሆኗል ትላለች። በኢትዮጵያ የፖለቲካ እንቅስቃሴና የመገናኛ ብዙኃን ነጻነት በአሁኑ ጊዜ ምን ይመስላል ሲል ባልደረባችን ኔንወቅ ሰማግዘር ላቀረበላት ጥያቄ መልስ በመስጠት ትጀምራለች። በተለይ እኔን እንግዲህ ጋዜጠኛ ነኝ በሙያዬ ለረጅም ጊዜ በኢትዮጵያ ጋዜጠኝነት ላይ ሰርቻለሁ እና እኔን የሚመለከተኝ የሚዲያው ጉዳይ ስለሆነ በብዛት ያወራሁት እሱ ላይ ነው። በኢትዮጵያ ያለው ሚዲያ ሲቹ የሚዲያ ሁኔታ ባጠቃላይ ከ2005 ምርጫ በኋላ በጣም እያሽቆለቆለ ሄዶ አሁን ያለንበት የከፋ የምንላለው ደረጃ ላይ ደርሷል። ከ2005 በፊት የነበሩ አብዛኞቹ ጋዜጦች እና የግል የሚዲያ ተቋማት ከመንግስት በደረሰባቸው ጫና እስርና በተለያዩ ምክንያቶች ከገበያ ወጥተዋል። ጋዜጠኞች ታስረዋል። ብዙዎች ተሰደዋል። አሁን ምርጫው ባለፈው በግንቦት ላይ በነበረው ምርጫ ቀደም ብሎ ከአንድ ዓመት አስቀድሞ ደግሞ እንዲሁም ኢንተርኔት ላይ በሶሻል ሚዲያ ላይ አክቲቭ የነበሩ ጋዜጠኞችና አክቲቪስቶች እንዲሁ የታሰሩበት ሁኔታ ነው ያለው። እሱን ተከትሎ የተለያዩ ሚዲያ ተቋማት ተዘግተዋል። የተለያዩ ጋዜጠኞች ካገር ወጥተዋል። ስለዚህ በአጠቃላይ ስንመለከተው መንግስት ሚዲያን እና በተጨማሪም ደግሞ የማህበራትና የመንግስት ያልሆኑ ተቋማትን በፍርሃት የሚመለከትበት ሁኔታ ላይ ነው ያለው እና በጣም አስቸጋሪ። ይሄ ከምርጫ ፖለቲካ ጋር የተያያዘ ነው ብለሽ ታስብያለሽ? ምክንያቱም እንግዲህ ከዚህ ቀደም ጋዜጠኞች የታሰሩበትንም ወቅት በምንመለከትበት ጊዜ በኒውዮርክ መሰረቱን ያደረገው የጋዜጠኞች መብት ተሟጋች ቡድን ሲፒጄ ጋዜጠኞች የሚታሰሩት ምርጫ በቀረበ ቁጥር ነው ሲል የሚያቀርባቸው ዘገባዎች አሉ። እንዴት ታየዋለሽ አንቺ? ከምርጫ ጋር የሚያያይዘው ነገር አለ ብለሽ ካሰብሽ እንዴት? ልክ እንዳልከው ነው። ከዚህ በፊት የነበሩትን ልምዶች ስንመለከት፣ አሁንም የሆነውን ያለውን ስንመለከት፣ ምርጫ በሚደርስበት ጊዜ መንግስት ጠንከር ያሉ እርምጃዎችን በጋዜጠኞች ላይ በሚዲያ ተቋማት ላይ እና በማህበራት እና በመሳሰሉት የሰብአዊ መብት ተሟጋቾች ላይ እርምጃዎች ይወስዳል። ይህን በምናይበት ጊዜ ምርጫ በደረሰ ጊዜ መንግስት እነዚህን ተቋማቶች ሊያሰሙ የሚችሉትን ድምጾች ምን ያክል እንደሚፈራቸው ነው የምናየው። የባለፈውን የ2010 ምርጫ ብንመለከት ከምርጫው አንድ አመት ቀደም ብሎ ነው የጸረ ሽብር ሕጉና የአዲሱ የማህበራት አዋጅ እንዲወጣና ተግባራዊ እንዲሆን የተደረገው። አሁንም ተመሳሳይ ሁኔታ ነው የምናየው ስለዚህ መንግስት በራሱ መተማመን ሳይችል ሲቀር ውስጡ ያለው የፖለቲካል ጥንካሬ ጥሩ ሳይሆን ሲቀር የሚያሳየው ነጸብራቅ ነው ብዬ ነው የማስበው። ይሄ ሁኔታ ደግሞ ለአንቺ በጣም ቅርብሽ ነው። አንቺም ከሀገር የወጣሽበት ምክንያት የሆነው አብረውሽም ይሰሩ የነበሩ ጋዜጠኞች ከሀገር የወጡም አሉ፣ በእስር ቤትም የሚገኙ አሉ አጠቃላይ ሁኔታውን በምትመለከች ጊዜ እንዳንቺ አይነት ወጣት ጋዜጠኞች ኢትዮጵያ ውስጥ ለመስራት ከሚደቀኑባቸው ፈተናዎች ከፖለቲካ ጫና ውጪ ሌሎችንም ስጠቅሽ ነበረ ዛሬ ፍሪደም ሃውስ በተካሄደው የፓናል ውይይት ላይ እነሱስ ምንድናቸው እንደው አጠቃላይ ስዕሉን ሙሉ ስዕሉን አሳየን እስኪ በኢትዮጵያ ያለው አሰራር ምንድን ነው? የመንግስት ድምፅና የተቃዋሚ ድምፅ ብሎ መከፋፈል ነገር አለ ወይ? የመንግስት ሚዲያ ይሆንና የመንግስትን ድምፅ የሚያስተጋባ ይሆናል ወይ ደግሞ የግል ሚዲያ ብለን የምናያቸው በአብዛኛው የተቃዋሚዎችን ድምፅ የሚያንጸባርቁ ወይም ኮምፕሊትሊ ወደ ሌላኛው ጥግ የሚፈረጁ ናቸው። በመሀል ሆኖ ትክክለኛውን የጋዜጠኝነት መስፈርቶች ተከትሎ ኤቲክስ ተከትሎ የሚሰራ ሚዲያ በጣም ገና በእንጭጭ ላይ ሆኖ ከላይ ካናት እየተቀጠቀጠ ያለ ፕሮፌሽን ነው። ይህን አስመልክቶ የዓለም የመገናኛ ብዙኃን ነጻነት ቀን ከፕሬዚዳንት ባራክ ኦባማ ጋር ከሌሎች ሶስት የመገናኛ ብዙኃን ነጻነት አቀንቃኞች ጋር ሆናችሁ ከፕሬዚዳንቱ ጋር ተወያይታችሁ ነበረ። ምናልባትም በእኛም ዝግጅት የተናገርሽበት ጉዳይ ነው። ግን እንዲያው ጠቅለል ለማድረግ በዚህ ምርጫ ዓመት በአጠቃላይ ደግሞ ዩናይትድ ስቴትስ በኢትዮጵያ የምትከተለውን ፖሊሲ አስመልክቶ ከፕሬዚዳንቱ ጋር የተነጋገራችሁትና በአንቺ ደግሞ ሊለወጥ ይችላል የምታያቸው ሀሳቦች ምንድን ናቸው? ያው ተቃውሞውን፣ አሉታዊ የሆነውን እንሰማለን። ግን ምን ሊደረግ ይችላል? በአንቺ እይታ። እኔ ሁሉም ነገር ጭለማ ነው ብዬ አላስብም። ኢትዮጵያ ውስጥ ሚዲያ የለም ማለት አይደለም። ሚዲያ አለ። የመንግስት ሚዲያ አለ። የግልም ሆነው ያለባቸውን ጫና ተቋቁመው የሚሰሩ ሚዲያዎች አሉ፣ ጋዜጠኞችም አሉ። በሶሻል ሚዲያም፣ በትራዲሽናሉ በጋዜጦችና በመሳሰሉት ላይ የሚሰሩ ጋዜጠኞችም አሉ። ስለዚህ የእነሱን አሁን አገር ውስጥ ሆነው የሚሰሩትን ጋዜጠኞች አደንቃለሁ፣ ይፈርታቸውንም ተገቢውን ሪኮግኒሽን ሰጣለሁ። ከዛ ባለፈ የውጭ ያለው የአሜሪካ መንግስትም ሆነ ሌሎች ሀገሮች ምን ማድረግ ይችላሉ ለሚለው ኢትዮጵያ ውስጥ ትልቅ የመብት ጥሰት አለ። ጋዜጠኞች እየታሰሩ ነው። ጋዜጠኞች እየተሰደዱ ነው። የመብት ተሟጋቾች በእስር ቤት ይገኛሉ። ተቃዋሚ ፓርቲ አባላቶች ትልቅ ጫና ይደርስባቸዋል። ይሄ ባለበት ሁኔታ ያለውን ሁኔታ ተገንዝቦ መንግስት ይሄንን ጫና የሚያደርገውን ነገር እንዲያቆም ከኮንሰርን ያሳስበኛል ከማለት ያለፈ ተግባራዊ ነገር እንዲያደርጉ እንፈልጋለን። ከዛም በተጨማሪ ደግሞ ያሉትን ያለውን ኢትዮጵያ ውስጥ ያለው ትንሿንም ክፍተት ቢሆን ተጠቅሞ የጋዜጠኞችን አቅም በማጎልበት ሚዲያዎችንም አቅም በማጎልበት ላይ በገንዘብም ሊሆን ይችላል፣ በሌሎች እንትኖች መርዳት ያለውን ሚዲያውን እንዲያድግ መርዳት። አንድ ሌላ ነገር ነው። ሁለት በመጨረሻ ደግሞ ጸረ ሽብር ህጉ የአሜሪካ መንግስት እና የውጭ የምዕራብ ዓለም ሀገራት በእነሱ ግፊት የመጣ ህግ ነው። አሜሪካ የነበረው የናይን ኢሌቨኑን እንትን ተከትሎ የመጣ ህግ ነው። ክቡራትና ክቡራን አድማጮች ከሰኞ እስከ አርብ በየዕለቱ ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በ1431 መካከለኛ ሞገድ የሚሰራጨው ይህ የአሜሪካ ድምፅ ራዲዮ ልዩ ፕሮግራም የዛሬው እዚህ ላይ ተጠናቋል። በመስክና እዚህም ባሉ ዘጋቢዎቻችንና ባልደረቦቻችን ስም የምሰናበታችሁ ሳስተናግዳችሁ የቆየሁት ሰለሞን ክፍሌ ክፍሌነኝ። ፕሮግራሙን የመራችልን ጽዮን ግርማ ናት። መልካም ምሽት።